የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኢትዮጵያ ሁኔታ ላይ በአስቸኳይ በመምከር እርምጃ እንዲወሰድ ዓለም አቀፉ የሰብአዊ መብት ባለሙያዎች ኮሚሽን ጠየቀ ይላል። በሰሜን ኢትዮጵያ ጦርነት የተፈጸሙ የሰብአዊ መብት ጥሰቶችን ለመመርመር የተቋቋመው ኮሚሽን የጸጥታው ምክር ቤት የኢትዮጵያ ጉዳይ ዋናው አጀንዳ አድርጎ ለመቀጠል የደረሰበትን ውሳኔም እደግፋለሁ ብሏል። ለዚህ የዓለም አቀፉ የሰብአዊ መብቶች ኮሚሽን መግለጫ የኢትዮጵያ መንግስት በሰጠው ምላሽ የኮሚሽኑ መግለጫ እንዳሳዘነውና እንደማይቀበለውም ይፋ አድርጓል። ኮሚሽኑ ሰብአዊ መብቶችን ለፖለቲካዊ ጫና በመሳሪያነት በመጠቀም እውነተኛ ዓላማውን አጋልጧል ያለው የውጭ ጉዳይ ሚኒስቴር መግለጫ በዚህም ከመንግስት ጋር ያለውን የትብብር በሮች በሙሉ ዘግቷል ሲል አቋሙን አንጸባርቋል። ኤርትራም የኮሚሽኑን መግለጫ ያወገዘች ሲሆን ከሕወሓት ወገን ግን እስካሁን የተሰጠ ምላሽ የለም። በሌላ ዜና ሕወሓት በሰሜን ኢትዮጵያ የሚካሄደውን ግጭት ወይም ጦርነት ለማስቆም አራት ቅድመ ሁኔታዎችን አቅርበዋል። በትግራይ መሠረታዊ አገልግሎቶችን ማስጀመርና ጦርነቱን በጥቅምት 2013 ዓ ም ውጊያው ከመጀመሩ በፊት የነበረውን የትግራይ ወሰን ማክበር ከቅድመ ሁኔታዎቹ መካከል ናቸው። ከዚህ ቀደም ምንም አይነት ቅድመ ሁኔታ እንደማይቀበል የገለጸው የኢትዮጵያ መንግስት በበኩሉ ለአሁኑ ጥያቄ እስካሁን የሰጠው ዝርዝር ማብራሪያ የለም። ለዝርዝሩ ኬኔዲ አባተ በሰሜን ኢትዮጵያው ግጭት የተከሰቱ የሰብአዊ መብት ጥሰቶችን ለመመርመር በተባበሩት መንግስታት የሰብአዊ መብቶች ምክር ቤት የተቋቋመው ዓለም አቀፉ የሰብአዊ መብት የባለሙያዎች ኮሚሽን ባወጣው መግለጫ በኢትዮጵያ መንግስትና በህወሀት መካከል ዳግም የተቀሰቀሰው ግጭት እንዳሳሰበው ገልጿል። የኤርትራ ወታደሮችም በጦርነቱ ውስጥ እየተሳተፉ ይገኛሉ ያለው ኮሚሽኑ ግጭቱ ወደ ሌሎች ክልሎችም ሊዛመት እንደሚችል ያለውን ስጋት አንስቷል። ሁሉም ወገኖች ጦርነቱን እንዲያቆሙ በዓለም አቀፍ የሰብአዊነት ህግ የሚጠበቅባቸውን ግዴ ግዴታ እንዲያከብሩና ወደ ውይይት ሂደት እንዲመለሱ የሚል ጥሪ አቅርበዋል። ዳግም የተቀሰቀሰው ጦርነት በቀጠናው ሰላምና ጸጥታ ላይ ካለው ስጋት አንጻር የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኢትዮጵያ ሁኔታ ላይ በአስቸኳይ ለመምከር መወሰኑን በደስታ አቀበላለው ሲልም ኮሚሽኑ አቋሙን አስታውቋል። ኮሚሽኑ አክሎም የሲቪሎችን ደህንነት ለማረጋገጥና ቀጠናውን የበለጠ ሊያናጉ የሚችሉ ግጭቶችን ለመከላከል በወጣው ቻርተር መሰረት የጸጥታው ምክር ቤት እርምጃ እንዲወስድ ሲል ጠይቋል። በሰላምና ደህንነት ላይ ከደቀነው አሳሳቢነት አንጻር የተባበሩት መንግስታት ድርጅት የኢትዮጵያንና በአጠቃላይ የአፍሪካ ቀንድ ጉዳዮችን ልዩ የትኩረት አጀንዳው አድርጎ ለመቀጠል የደረሰበትን ውሳኔ የሚደግፍ መሆኑንም ኮሚሽኑ አመልክቷል። የኢትዮጵያ መንግስት በበኩሉ በሰጠው ምላሽ የሰብአዊ መብቶች ኮሚሽኑ መግለጫ እንዳሳዘነው አስታውቋል። የኢትዮጵያ ውጭ ጉዳይ ሚኒስቴር ባወጣው መግለጫ ለሰብአዊ እርዳታ አቅርቦት ሲባል ታውጆ የነበረውን የተኩስ አቁም በመጣስ ጦርነት ከፍቷል ያለውን የህወሓትን ድርጊት ኮሚሽኑ ያለማውገዙን ተችቷል ተገልጿል። ኮሚሽኑ ለሰላምና ለደህንነት ጠንቅ በሆኑ ጉዳዮች ላይ የመናገር ስልጣን የለውም ያለው የሚኒስቴሩ መግለጫ የጸጥታው ምክር ቤት በኢትዮጵያ ላይ እርምጃ እንዲወስድ ከስልጣኑ ውጭ ያቀረበው ግልጽ ጥሪ የኮሚሽኑን ግዴለሽነት የሚያሳይ እንዲሁም መንግስት አስቀድሞ እንዳለው ኮሚሽኑ የተቋቋመበት የውሳኔ ሀሳብና የኮሚሽኑ ስራዎች ፖለቲካዊ አላማ ያላቸው መሆናቸውን ያረጋግጣል ብሏል። ኮሚሽኑ ሰብአዊ መብቶችን ለፖለቲካዊ ጫና በመሳሪያነት ስለመጠቀሙና በዚህም እውነተኛ አላማውን ስለማጋ መጋለጡ የዘረዘረው የኢትዮጵያ ውጭ ጉዳይ ሚኒስቴር በመሆኑም ከመንግስት ጋር ያለውን የትብብር በሮች በሙሉ ዘግቷል ሲል አቋሙን አንጸባርቋል። በኮሚሽኑ የተሰጠውን መግለጫ ውድቅ ያደረገው የኢትዮጵያ መንግስት የሰብአዊ መብቶችን የማክበርና የማረጋገጥ እንዲሁም አጥፊዎችን ለህግ የማቅረብ ተግባሩን እንደሚቀጥልም አመልክቷል። ይህን የውጭ ጉዳይ ሚኒስቴር መግለጫ በትዊተር አድራሻቸው ያጋሩት የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀልም እንዲሁ አለም አቀፉ የሰብአዊ መብት ባለሙያዎች ኮሚሽን ያወጣውን መግለጫ ተቃውመዋል። አቶ የማነ በዚሁ ትዊታቸው የፖለቲካ አጀንዳዎችን ለማራመድ በተመድ የሰብአዊ መብቶች ምክር ቤት የተቋቋመ ያሉትን የኮሚሽኑን ህገወጥ ተግባር ሙሉ በሙሉ ውድቅ ለማድረግ ለአፍሪካ ትክክለኛው ጊዜ ይህ ነው ብለዋል። ኮሚሽኑ ከመደበኛነት ከተሰጠው ኃላፊነት ውጭ ተላላኪ በመሆን ለሉዓላዊ የአፍሪካ ሀገራት ውሳኔ ለመስጠት ይሰራል ሲሉም ተችተዋል። የኮሚሽኑን መግለጫ በተመለከተ እስካሁን ከህወሓት ወገን ግን የተሰጠ ምላሽ የለም። የተመድ የሰብአዊ መብቶች ምክር ቤት በሰሜን ኢትዮጵያው ግጭት የተከሰቱ የሰብአዊ መብት ጥሰቶችን እንዲመረምር በሚል ሶስት አባላት ያሉት ዓለም አቀፍ የሰብአዊ መብት ባለሙያዎች ኮሚሽን ማቋቋሙን የኢትዮጵያ መንግስት ሲቃወም ህወሀት በበኩሉ መደገፉ ይታወቃል። ከኮሚሽኑ ጋር ምንም ትብብር እንደማያደርግ ገልጾ የነበረው የኢትዮጵያ መንግስት የኮሚሽኑ አባላት በቅርቡ ወደ ኢትዮጵያ እንዲገቡ መፍቀዱና አባላቱም ወደ ኢትዮጵያ መጥተው ከተለያዩ አካላት ጋር ተወያይተው መመለሳቸው የሚታወስ ነው። ይህ በእንዲህ እንዳለ ህወሀት በሰሜን ኢትዮጵያ የሚካሄደውን ጦርነት በቅድመ ሁኔታ ለማቆም ሀሳብ አቅርበዋል ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ባለፈው ረቡ ላኩት በተባለ ደብዳቤ ጦርነቱን ለማቆም አራት ቅድመ ሁኔታዎችን አስቀምጠዋል። የፈረንሳዩ የዜና ወኪል ኤኤፍፒ ዶክተር ደብረጽዮን የጻፉት መሆኑን ከህወሀት ቃል አቀባይ አቶ ጌታቸው ረዳ አረጋግጫለው ባለው ደብዳቤ በቅድመ ሁኔታነት ከተቀመጡ ነጥቦች አንዱ በትግራይ ክልል ያለምንም ቅድመ ሁኔታ መሰረታዊ አገልግሎቶችን በአስቸኳይ ማስጀመር የሚል ነው። ያልተገደበ የሰብአዊ አቅርቦት ተደ ተደራሽነትን ማረጋገጥ የኤርትራ ኃይሎችን ከእያንዳንዱ የኢትዮጵያ ግዛትና የትግራይ ክልል ማስወጣት ጦርነቱ ጥቅምት 2013 ዓ ም ከመጀመሩ በፊት የነበረውን በህገ መንግስት የተረጋገጠ የትግራይ ወሰን ማስከበር ሌሎች በዶክተር ደብረ ጽዮን የተቀመጡ ቅድመ ሁኔታዎች ናቸው የሰላም ድርድር ለማድረግም ህወሀት እነዚህኑ ቅድመ ሁኔታዎች ከዚህ ቀደምም ማቅረቡ ይታወቃል የኢትዮጵያ መንግስት በበኩሉ የሰላም ድርድር ለማድረግ ምንም አይነት ቅድመ ሁኔታ እንደማይቀበል መግለጹ ይታወቃል በቅርቡ ወደ ትግራይ ትግራይ ክልል ያቀኑ ዓለም አቀፍ ዲፕሎማቶችም ከክልሉ ሲመለሱ በትግራይ ክልል መሰረታዊ አገልግሎቶች እንዲጀመሩ የሚጠይቅ ደብዳቤ ከህወሓት ለኢትዮጵያ መንግስት ማምጣታቸው ይታወቃል። ይሁን እንጂ ዲፕሎማቶቹ የቅድመ ሁኔታ ደብዳቤ ይዘው መምጣታቸውን ጠቅሶ የኮነነው የኢትዮጵያ መንግስት ከአፍሪካ ህብረት ውጭ አደራዳሪ እንደማይቀበል አስታውቋል። በአሁኑ ወቅት በተለያዩ ግንባሮች በመካሄድ ላይ የሚገኘውን ጦርነት ለማቆም ከህወሓት የቀረበውን ቅድመ ሁኔታ በተመለከተ ግን እስካሁን ከኢትዮጵያ መንግስት ምንም ምላሽ አልተሰጠም። ያም ሆኖ በፌዴራል መንግስት ኃይሎችና በህወሀት መካከል በተለያዩ ግንባሮች የሚደረገው ውጊያ እንደቀጠለ ነው። ይሁን እንጂ ለውጊያው መጀመር ኃላፊነቱን የማይወስዱት ሁለቱም ወገኖች የተከፈተብኝን ጥቃት እየተከላከልኩ ነው የሚል መከላከያ ነው የሚሰጡት። ከትናንት በስቲያ ከፈረንሳዩ ቴሌቪዥን ፍራንስ 24 ጋር ቆይታ ያደረጉት በፓሪስ የኢትዮጵያ አምባሳደር ሄኖክ ተፈራ እኛ አሁን በምንነጋገርበት ሰዓት እንኳን ሰራዊታችን የአማራን ህዝብ ወደ ክልሉ ለመግፋት ከሚሞክሩ የህወ የመስዋዕት ኃይሎች እየተከላከለ ነው ብለዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር በማህበራዊ ድረገጹ ባጋራው በዚህ ቃለ ምልልስ አምባሳደሩ የህወሀትን ጥቃት አላወገዘም ሲሉ የዓለም አቀፉን ማህበረሰብ ተችተዋል። እንደ ማንኛውም ጦርነቶች በአፍሪካ የሚካሄዱ ጦርነቶችንም ማን እንደጀመረው መናገር አለብ ሲሉም አምባሳደሩ አብራርተዋል። ህወሀት በበኩሉ ለአምስት ወራት የዘለቀውን የተኩስ አቁም ስምምነት በማፍረስ ጦርነቱን የቀሰቀሰው የፌዴራል መንግስት ነው ሲል ይከሳል። ጦርነቱ ነሐሴ 18 ዳግም ከተቀሰቀሰ በኋላ በተለያዩ ግንባሮች ተስፋፍቶ ቢቀጥልም በመከላከል ቁመና ላይ እንደሚገኙ የሚገልጹት ሁለቱም ወገኖች ጦርነቱ አሁን ስለሚገኝበት ደረጃ በግልጽ ያሉት ነገር የለም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ